የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ታህሳስ 22 2016 ዓ ም መሰናደው ጀመረ። እንኳን ለጎርጎሮ ሳያኑ 2024 ዓ.ም አደረሳችሁ። እያለን መሰናዶቻችንን እናስተዋውቃችሁ። ኢትዮጵያና ሶማሌላንድ የባህር በር ውል ቋጠሩ። ዛሬ በአዲሱ ዓመት የመጀመሪያው ቀን ለመላው የኢትዮጵያ ሕዝብ፣ የሶማሌላንድ ሕዝብና ለሰላም ወዳድ ሕዝብ፣ ለልማት ወዳድ ሕዝብ ሁሉ የምናበስረው የምስራች ይሆናል። ስብራቶቻችን ይጠገናሉ። ኢትዮጵያ ትበለጽጋለች። በገባነው ቃል መሰረት ሀገራችን ወደሚቀጥለው ደረጃ እናሸጋግራለን። በዚህ ዙሪያ በምሽቱ ዘገባ ይኖርናል። በሌላ በኩል ደግሞ በጃና ሞራ ወረዳ በረሀብ ምክንያት ከ12 ሺ በላይ ተማሪዎች ትምህርታቸውን አቋረጡ የሚለውና ሌሎች ዘገባዎችንም ይዘናል። ሰላም ጤና ይስጥልን፣ የተከበራቸው አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን መሰናዶ እየመራው ኤደን ገረመው ምሽቱን አብሬያችሁ የምዘልቅ ይሆናል። ዋና አዘጋጇ ቆንጀት ታየናት፣ እንዲሁም ኤላስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ይከውንልናል። አብራችሁን ታምሹ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ አሰባሰብናቸው ዜናዎች ይመሻከራል። በድጋሚ እንደምናመሻችሁ ዜናውን የማሰማችሁ ስመኝሽ ቆየ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ ኢትዮጵያና ሶማሌላንድ የባህር በር ውል ተፈራረሙ፣ በሱዳንና ደቡብ ሱዳን አወዛጋቢ ድንበር ላይ ስድስት ሰዎች ተገደሉና የፈረንጆቹ አዲስ ዓመት ሁለት ሺ ሀያ አራት በዓለም ዙሪያ እየተከበረ ነው የሚሉ ይገኙበታል። ወደ ዝርዝሩ እናልፋለን። ኢትዮጵያ የባህር በር የምታገኝበት የምግባቢያ ሰነድ በኢትዮጵያና በሶማሌላንድ መሪዎች ዛሬ ጠቅላይ ሚኒስትሩ ጽህፈት ቤት ተፈርሟል። ፈራሚዎቹ ጠቅላይ ሚኒስትር አብይ አህመድ እና እንደ ሀገር ዓለም አቀፍ እውቅና የሌላት የሶማሌላንድ ፕሬዚዳንት ሙሴ ቢሂ አብዱ ናቸው። አዲስ አበባ ላይ ከተከናወነው ስነ ስርአት በኋላ ጠቅላይ ሚኒስትሩ ስለ ስምምነቱ ሲናገሩ ከኢትዮጵያ ጉልህ ስብራቶች መካከል አንዱን የሚጠግን ነው ብለዋል። ስምምነቱ ለ ሀምሳ ዓመት የሚዘልቅ ወይዝ እንደሆነና እየታደሰ የሚቀጥል መሆኑን የኢትዮጵያ የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን ጠቁመው ኢትዮጵያ በሶማሌላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑንም ገልጸዋል። ሙሴ ቢሂ አብዱ ኢትዮጵያ የሚገኙት ለስራ ጉብኝት መሆኑ ተዘግቧል። አድማጮችና ተመልካቾቻችን፣ የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በሱዳንና በደቡብ ሱዳን የይገባኛል ውዝግብ በሚነሳበት አብዬ ክልል አንድ የአስተዳደር የአካባቢውን አስተዳዳሪ ጨምሮ ስድስት ሰዎች በታጣቂዎች መገደላቸውን ባለስልጣናት አስታወቁ። ከፍተኛ የነዳጅ ሀብት በሚገኝበት የአብዬ አካባቢ የሱዳንና የደቡብ ሱዳን ተቀናቃኝ የድንቃ ብሔረሰቦች በሚያነሱት የአስተዳደር ወሰን ውዝግብ ምክንያት ተደጋጋሚ ሁከት ይከሰታል። የክልሉ ምክትል አስተዳዳሪ ኑንዴንግ የስራ እንዲሁም የስራ ባልደረባው ሰዎቻቸው ጥቃት የደረሰባቸው የፈረንጆቹን አዲስ ዓመት አክብረው በመመለስ ላይ እንዳሉ መሆኑን የመንግስት ባለስልጣናት ተናግረዋል። ለጥቃቱም በደቡብ ሱዳን የሚገኙትን ቱዊክ የድንቃ ብሔረሰብ አባላትን ተጠያቂ አድርገዋል። በኅዳር ወር ላይም በክልሉ በተፈጠረ የብሔር ግጭት ምክንያት በደርዘን የሚቆጠሩ ሰዎች ተገድለው ነበር። እንደ አውሮፓውያን አቆጣጠር በ2011 ጁባ ከካርቱም ነጻነቷን ስታውጅ በደቡብ ሱዳን እና በሱዳን መካከል ያለው ድንበር በግልጽ ባለመካለሉ ምክንያት የአብዬ ክልል በሁለቱም ወገኖች የይገባኛል ጥያቄ ይነሳበታል። ውዝግቡ እስኪፈታም በሁለቱም ሀገራት የተመረጡ ባለስልጣናትን ያካተተ ልዩ ቡድን አካባቢውን ሲያስተዳድር ቆይቷል። ከኬንያ ኤዶሬት ከተማ ወጣ ብሎ በሚገኝ ስፍራ መኪና ውስጥ ተወግቶ ተገድሎ ከተገኘው ኡጋንዳዊ አትሌት ቤንጃሚን ኪፕላጋት ሞት ጋር በተያያዘ ሁለት ሰዎች በቁጥጥር ስር መዋሉን የኬንያ ፖሊስ አስታወቀ። የአካባቢው ፖሊስ አዛዥ ስጢፋኖስ ኦካል ለአዣንስ ፍራንስ ፕሬስ እንደተናገሩት ሁለቱም ተጠርጣሪዎች በሰላሳ አመት እድሜ ክልል ውስጥ የሚገኙ ወንዶች ሲሆኑ ህብረተሰቡን በማሸበር የታወቁ ወንጀለኞች ናቸው ብለዋል። ተጠርጣሪዎቹ የታሰ የተሰሩት ከኤልዶሬት አቅራቢያ መሆኑን ያመለከቱት ኦካል ከግለሰቦቹ አንዱ ፖሊስ ኪፕላጋትን ለመግደር ጥቅም ላይ ውሏል ብሎ ካመነው ቢላዋ ጋር መያዙን ገልጸዋል። የረጅም ርቀት ሯጭ የሆነው ትውልደ ኬንያዊው ኪፕላጋት በ3000 ሜትር መሰናክል ሩጫ የሚታወቅ ሲሆን እንደ አውሮፓውያን አቆጣጠር በ2008፣ በ2012ና በ2016 በተካሄዱ የበጋ ኦሎምፒክ ውድድሮች ላይ ኡጋንዳን ወክሎ ተሳትፏል። እስራኤል ከሐማስ ጋር ለምታደርገው ለወራት የሚቀጥል ጦርነት ለመዘጋጀት ሰኞ እለት የተወሰኑ ወታደሮቿን ለእረፍትና ለስልጠና ከጋዛ እንደምታስወጣ እስራኤል አስታውቃለች። የጦሩ ቃል አቀባይ ሪል አድሚራል ዳንኤል ሃጋሪ ለጋዜጠኞች እንዳስታወቁት የተወሰኑ የተጠባባቂ ኃይል አባላት በዚህ ሳምንት ወደ እስራኤል ይመለሳሉ። ይህ እርምጃ በኢኮኖሚ ላይ ያለውን ጫና የሚያቀል ነው ያሉት ሃጋሪ ውጊያው የሚቀጥል በመሆኑ ወታደሮቹ በመጪው ዓመት ለሚደረጉ እንቅስቃሴዎች ጥንካሬያቸውን እንዲያሰባስቡ ይረዳቸዋል ብለዋል። እስራኤል በጋዛ የ በምታደርገው ወታደራዊ ዘመቻ ሲቪሎችን ለመጠበቅ ዝቅተኛ ኃይል እንድትጠቀም ዋና አጋሯ ከሆነችው ዩናይትድ ስቴትስ ከፍተኛ ጫና እየተደረገባት ነው። ይህ በእንዲህ እንዳለ በጋዛ ሰርጥ የሚገኙት የሐማስ ታጣቂዎች ሰኞ ለት ሮኬቶችን ወደ እስራኤል በመተኮሳቸው በእስራኤል የማስጠንቀቂያ ደወሎች ተደውለዋል። በጥቃቱ ምክንያት የደረሰ ጉዳት ስለመኖሩ ግን የተዘገበ ነገር የለም። እስራኤል በበኩሏ ሰኞ ለት የመሬት ላይ ዘመቻዎችንና የአየር ላይ ጥቃ ጥቃቶችን ማድረስ የቀጠለች ሲሆን ሐማስ በጥቅምት ሰባት በእስራኤል ያደረሰውን ጥቃት የመራው ኮማንደር በጥቃቱ መገደሉን የእስራኤል መከላከያ ኃይል አስታውቋል። አድማጮች ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የፈረንጆቹ አዲስ አመት 2024 በአብዛኛው የዓለም ክፍል በመከበር ላይ ነው። ዩናይትድ ስቴትስ በሚገኘው ኒውዮርክ ታይምስ አደባባይ የተሰበሰቡ በሺዎች የሚቆጠሩ ሰዎች የፈረንጆቹን አዲስ አመት በፌሽታ ተቀብለውታል። በዓለም ዙሪያ የሚካሄዱ ግጭቶችና የጸጥታ ስጋቶች ክብረ በዓሉን ቢያደበዘዙትም በአደባባዩ ላይ የወረደው አንጸባራቂ ኳስ እንደ አውሮፓውያን አቆጣጠር የሚከበረው የ2024 አዲስ አመት በተስፋ መጀመሩን አመላክቷል። በሰዓት አቆጣጠር ልዩነት ምክንያት እኩለሌሊት ላይ አዲስ አመት መግባቱን በመጀመሪያ ያወጀችው አውስትራሊያ ስትሆን ከአንድ ሚሊየን በላይ ሰዎች በዋና ከተማዋ ሲድኒ ከሚገኘው ታዋቂው የኦፔራ ማሳያ ስፍራ የተካሄደውን የርችት ስነስርዓት ተከታትለዋል። እንደ ኒውዮርክ ያሉ ከተሞችም ከ16 ሰዓታት በኋላ አዲስ ዓመትን ተቀብለዋል። በመላው ዓለም የሚገኙ ሰዎች አዲሱ አመት ከሀዘን ይልቅ ደስታን እንዲያመጣ በመመኘት ደስታ ሲቀበሉ የሚያሳዩ የተለያዩ ምስሎችም ይፋ ተደርገዋል። በእስራኤልና በሐማስ ጦርነት ምክንያት በኒውዮርክ በየዕለቱ የተቃውሞ ሰልፎች ሲካሄዱ በመቆየታቸው በኒውዮርክ የነበረውን አዲስ ዓመት ክብረ በዓል ጸጥታ ለማስከበር በሺዎች የሚቆጠሩ የፖሊስ አባላትን ያካተተ አነስተኛ ጦር ተሰማርቶ ነበር። በፈረንሳይም ከዘጠና ሺህ በላይ ፖሊሶችና የጸጥታ አባላት በተለያየ አቅጣጫ የሚያንጸባርቀውን የብርሃን ትዕይንት ለማየት በርካታ ህዝብ የተሰበሰበበትን የሻንዘሊዜ መንገድ ጨምሮ የተለያዩ አካባቢዎችን ሲጠብቁ ታይተዋል። የግሪክ ዋና ከተማ አቴንስ በሚገኘው አስደናቂና ጥንታዊ የግሪክ ሐውልቶች ስብስብ ላይ፣ ዱባይ ውስጥ በሚገኘው ቡርጅ ካሊፋ የተሰኘ የዓለማችን ሰማይ ጠቀስ ህንጻ ላይ እንዲሁም በኬንያ ዋና ከተማ ናይሮቢ የተካሄዱ አስደናቂ የርችት ስነ ስርዓቶችም የአዲሱን ዓመት አከባበር በደስታ የተሞሉ ትዕይንቶች ነበሩ። በአንጻሩ በቻይና ዋና ዋና ከተሞች ከደህንነትና ከብክለት ጋር ይቅርታ በአንጻሩ በቻይና ዋና ዋና ከተሞች ከደኅንነትና ከብክለት ስጋት ጋር በተያያዘ ርችቶች በመከልከላቸው የአዲሱ ዓመት አቀባበል ቀዝቀዝ ያለ ቢሆንም በርካታ ሰዎች አደባባ ላይ ተሰብስበው በተዋቡ አልባሳት የዳንስ ትዕይንቶችን አሳይተዋል። በቻንግቺንግ ከተማም ፊኛዎች ተለቀዋል። የቻይና ፕሬዚዳንት ሺጂንፒንግ ለህዝባቸው ባደረጉት የአዲስ ዓመት ንግግር ሀገራቸው በ2024 በኢኮኖሚ ማገገሚያ ግንባታዎች ላይ እንደምታተኩር ገልጸው ቻይና በእርግጠኝነት ከታይዋን ጋር ትዋሃዳለች ሲሉም ቃል ገብተዋል። ይህ በእንዲህ እንዳለ ሩሲያ በዩክሬን የምታካሄደው ወታደራዊ እንቅስቃሴ የአዲሱን ዓመት አከባበር ላይ ጥላጥልቶ በታል በሞስኮ ቀይ አደባባይ የተለመደው ርችትና ኮንሰርት የተሰረዘ ቢሆንም ሰዎች አደባባይ ላይ ተሰብስበው አዲሱን ዓመት ተቀብለዋል። በመጨረሻም በፈረንጆቹ አዲስ ዓመት ዋዜማ ከተባበሩት አረብ ኤምሬትስ ትላልቅ ከተሞች መካከል አንዱ በሆነው ራስ አልካይማ ከተማ አንድ ሺህ ድሮኖችን በመጠቀም እንዲሁም በውሃ ላይ በተነጠፈ ርችት ሥነ ሥርዓት የተካሄደው የብርሃን ትዕይንት በዓለም ረጅሙ የድሮን ትዕይንትና ረጅሙ የውሃ ላይ ተንሳፋፊ ርችት የሚሉ ስያሜዎችን አግኝቷል። ለስምንት ደቂቃ የቆየው ይህ ትዕይንት አራት ነጥብ አምስት ኪሎ ሜትር በሸፈነ የባህር ዳርቻ ላይ የተካሄደ ሲሆን ከዚህ በፊት ተሞክሮ በማያውቅ መልኩ የተሰናዳና በልዩ ልዩ ዳንሶች የታጀበ ነበር። ከ50 ሺህ በላይ ሰዎች ትዕይንቱን ለማየት በመሰብሰባቸውም ከፍተኛ ቁጥር ያለው ተመልካችና አስደናቂ የቱሪዝም ስኬት ማስመዝገብ ችሏል። ራስ አልካይማህ ላለፉት አምስት ዓመታት ያልተለመደ የአዲስ ዓመት ዋዜማ አከባበር በማሳየት እውቅና ያገኘ ሲሆን በዓለም ላይ ተመራጭ የቱሪስት መዳረሻ ስፍራ እንዲሆን ረድቶታል። ሲኤንኤን የቴሌቪዥን ጣቢያም እንደ አቆጣጠር በ2023 መጎብኘት ካለባቸው ከተሞች አንዱ አድርጎ መርጦት ነበር። ከተማዋ ቱሪስቶችን ለመሳብ በምታደርገው ጥረት እንደ አውሮፓውያን አቆጣጠር በ2030 ከ3 ሚሊዮን በላይ አመታዊ ጎብኚዎችን ለመሳብ እቅድ ተይዟል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። በዓሉን የምታከብሩ ለ2024 እንኳን አደረሳችሁ እንላለን። ለቀሪዎቹ ፕሮግራም ወደ ኤደን ልመልሳችሁ ስመኞች የቆየን ከዓለም ዙሪያ ለተጠናቀሩ ዜናዎች አመሰግናለሁ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ፈርችዋ ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ታሳዝ 22 2016 ዓ.ም መሰናዷችን ይቀጥላል። መሰናዶውን በመምራት ኤደን ገረመው፣ ዋና አዘጋጅው አቆንጆ ታይ፣ እንዲሁም ደግሞ ኤልያስ አስማረ ስርጭቱን በመህንድስና ከስቱዲዮ በመሆን ይከውንልናል። አበባየሁ ገበያው የዌብና ማህበራዊ ድረገጽ ፕሮዲዩሰራችን፣ ሲሳይ አሸናፊና ግርማ ደገፋ የምስልና ድምጽ ቅንብሩን የሚከውኑልን ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እጋብዛለሁ። አሁን ወደ አሰናዳ ነው አብይ ርዕስ እንሻገር። ኢትዮጵያና ሶማሊላንድ የባህር በር ውል ቋጠሩ። ኢትዮጵያ በባህር በር የምታገኝበት የመግባቢያ ሰነድ በኢትዮጵያና የሶማሊላንድ መሪዎች ዛሬ አዲስ አበባ ላይ ፈርመዋል። ስምምነቱ ለሀምሳ ዓመት የሚዘልቅ ሊዝ እና እየታደሰ የሚቀጥል መሆኑን የገለጹት የብሔራዊ ደህንነት አማካሪ ሚኒስትር ሬድዋን ሁሴን፣ ኢትዮጵያ ሶማሊላንድ ውስጥ የጦርና የንግድ ሰፈር እንዲኖራት የሚፈቅድ መሆኑንም ተናግረዋል። ኬኔዲ አባተ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድና እንደ ሀገር ዓለም አቀፍ እውቅና የሌላት የሶማሊላንድ ፕሬዚደንት ሙሴ ቢሂ አብዱ ኢትዮጵያ የባህር በር ልታገኝ የምትችልበትን የመግባቢያ ሰነድ ዛሬ ታህሳስ 22 2016 ዓ ም አዲስ አበባ ላይ በጠቅላይ ሚኒስትሩ ጽህፈት ቤት ተፈራርመዋል። የኢትዮጵያው ጠቅላይ ሚኒስትር አብይ ከፊርማው በኋላ በሰጡት አስተያየት ስምምነቱ ከኢትዮጵያ ጉል ስብራቶች መካከል አንዱን የሚጠግን ነው ብለዋል። በተደጋጋሚ ለሕዝባችን ቃል በገባነው መሰረት ኢትዮጵያ ካሏት ዋና ዋና ስብራቶች መካከል አንዱ የሆነው ቀይ ባህርን አክሰስ የማድረግ በዚያም የማልማት ፍላጎት ከሶማሌላንድ ወንድሞቻችን ጋር በተደረገው የትብብር ስምምነት ዛሬ የመጓያ ሰነት ተፈራርመናል። ዝርዝር ውይይቶችና ስምምነቶች ይኖራሉ። ጠቅላይ ሚኒስትሩ የኢትዮጵያን የባህር በር ጥያቄ በተመለከተ ለመጀመሪያ ጊዜ አርብ ጥቅምት ሁለት ቀን ሁለት ሺ አስራ ስድስት ዓመተ ምህረት ለህዝብ ተወካዮች ምክር ቤት በይፋ ባብራሩበት ወቅት ጥያቄው የህልውና ጉዳይ ነው ማለታቸው ይታወሳል። በማብራሪያቸው ኢትዮጵያ የባህር በር ጥያቄዋን በግድያና በጦርነት ማሳካት የለባትም ያሉት ጠቅላይ ሚኒስትሩ ጉዳዩ በድርድር ልማት ካላገኘ ወደፊት የግጭት መንስኤ ሊሆን እንደሚችልም አንስተዋል። በመሆኑም የኢትዮጵያ የኤርትራ የጅቡቲና የሶማሌ መሪዎች እንነጋገር የሚል መልእክትም አስተላልፈው ነበር። ይህን ተከትሎ በቀጠናው በተለይም በኢትዮጵያና ኤርትራ መካከል ውጥረቶች ነግሰው መቆየታቸው እና ጉዳዩ መነጋገሪያ መሆኑ ይታወቃል። የኤርትራ መንግስት ጥቅምት አምስት ባወጣው መግለጫ በቅርብ ጊዜ ስለ ውሃ ስለ ባህር በርና ተዛማጅ ጉዳዮች እየተሰሙ ያሉ ንግግሮች ከመጠን በላይ ናቸው፣ ጉዳዩ የሚመለከታቸውን ሁሉ ግራ አጋብቷል ማለቱ አይዘነጋም። የጠቅላይ ሚኒስትሩን ንግግር በቀጥታ ያልገለጸችው ኤርትራ እንደዚህ ወዳሉ መንገዶችና መድረኮች አልሳ በምስትልም በወቅቱ ገልጻለች። ሶማሊያና ጅቡቲ ደግሞ ወደብን ጨምሮ የግዛታዊ አንድነት ጉዳያቸው ለድርድር እንደማይቀርብ ገልጸዋል። ዩናይትድ ስቴትስም ከባህር ከሚቀር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል እየተያየ ያለው ውጥረት እንደሚያሳስባት ገልጻለች። ጉዳዩ መነጋገሪያ መሆኑን ተከትሎ ኢትዮጵያ ጥያቄዋን በኃይል የማሳካት ፍላጎት እንደሌላት በተደጋጋሚ የገለጹት ጠቅላይ ሚኒስትር አብይ የዛሬው ስምምነትም ይህንኑ የሚያንጸባርቅ መሆኑን ተናግረዋል። ከዚህ ቀደም በተደጋጋሚ እንዳነሳ ነው እኛ ያሉን ሀብቶች የመጋራት የመካፈል በጋራ የመልማት ፍላጎት እንጂ ማንንም በኃይል የማስገደድ ፍላጎት የለንም ስንል የነበረው ሐሳብ በተግባር ዛሬ በአዲስ ዓመት የመጀመሪያው ቀን ለመላው የኢትዮጵያ ሕዝብ፣ የሶማይላንድ ሕዝብና ለሰላም ወዳድ ሕዝብ፣ ለልማት ወዳድ ሕዝብ ሁሉ የምናበስረው የምስራች ይሆናል። ስብራቶቻችን ይጠገናሉ። ኢትዮጵያ ትበለጽጋለች። በገባነው ቃል መሰረት ሀገራችንን ወደሚቀጥለው ደረጃ እናሸጋግራለን። የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ከስምምነቱ መፈረም በኋላ ለጋዜጠኞች በሰጡት ማብራሪያ የባህር በር ለማግኘት ከሌሎች የጎረቤት ሀገራት ጋርም ውይይት ተደርጎ እንዳልተሳካ ገልጸዋል። ባለፈው አንድ ዓመት አካባቢ ጀምሮ ለሌሎቹ ክፍት እንደነበረው ከሌሎች ጎረቤት ሀገሮችም ሞክረን ብዙ ያልተሳካው ከሶማሊላንድም በተመሳሳይ መንገድ ጥረት ስናረቅ ቆይተን ነበረ። ይሄ ደግሞ መንግሥት አቋሙን ይፋ ካደረገ በኋላ ያሉትና ሀብቶችን ከመጋራት አንጻርም የነበረው ጉዳይ ጠርቶ ከወጣ በኋላ ግን በዝርዝር ውይይት ስናረቅ ቆይተናል። ጉዳዩ መልክ እስከሚይዝ ድረስ በተወሰነ በጠባብ ቡድን በመሪዎች ደረጃ እና በተወሰኑ አካላት ደረጃ ብቻ እንዲያዝ እየበሰለ ደግሞ ሲሄድ በየደረጃው ሁለቱም አካላት የራሳቸው አማሩን እያሳ ሲሳተፉ መሄድበት ሁኔታ ለመፍጠር ተሞክሯል። አምባሳደር ሬድዋን ስለ ስምምነቱ ይዘትም አብራርተዋል። በሶማሊላንድ ውስጥ ኢትዮጵያ የሚሊተሪ ቤዝ እና ኮሜርሻል ማሪታይም ሰፈር እንዲኖራት ይፈቅዳል። ከዚሁ ጋር ተያይዞ ቢዘቱ በሊዝ የሚታሰብ ይሆናል ለአምሳ ዓመትና ከዛ በላይ ደግሞ በኤክስቴንሽን የሚካሄድ እንዲሆን ያደርጋል። ከዚሁ ጋር ተያይዞ ኢትዮጵያ በወደብና በቤዙ መካከል መሰረተ ልማት እንድታለማ የበርበራ ኮሪደርን በስፋት መጠቀም የሚያስችልበት እድል፣ እሱንም በባቡርና በመንገድ ይበልጥ አጠናክረን የኢትዮጵያ አማራጭ የወደብ እድልን በበርበራ የምታሰፋበት፣ የመከላከያ አቅሟን ደግሞ አዲስ በምትከራየው ቤዝ መሰረት የምታሰፋበት እድል ይፈጥራል። ኢትዮጵያ እንደ አየር መንገድ ያሉ ኩባንያዎቿን የባህር በር ለማግኘት ለድርድር ባቀረበችው መሰረት ሶማሊላንድ በኢትዮጵያ ኩባንያዎች ሊኖራት ስለሚችለው ድርሻና ኢትዮጵያ ለባህር በር ውስጥ ለምትከፍለው የሊዝ ዋጋ ዝርዝር ውይይቶች እንደሚደረጉም ገልጸዋል። በሶማሌላንድ በኩል በአጠቃላይ በንግድና በአቅም ግንባታ ከምናደረገው ጥረት ባሻገር ቀደም ሲል መንግስት ይፋ እንዳደረገው በቴሌኮም ይሁን በአየር መንገድ ይሁን ጥቅም በሚያስገኙ መሰረት ልማቶች ዙሪያ ድርሻ ለመስጠት የሚያስችል እድል ስለነበረው ይህን ድርሻ የመግባቢያ ስምምነቱ ያመላክታል። ምን ያህል ነው የሚለው ና፣ የምንከፍለው ሊዝም ምን ያህል ይሆናል የሚባለው በዝርዝር ውይይቶች ይወሰናል። ከሶማሌላንድ ጋር በተፈረመው የመግባቢያ ስምምነ ስምምነት ኢትዮጵያ የምታገኘው የባህር በር በቦታና በመጠን መታወቁንም አምባሳደር ሬድዋን አመልክተዋል። ወደ ተግባራዊ እንቅስቃሴ የሚያስገቡ ሌሎች ሂደቶች በአንድ ወር ውስጥ እንዲጠናቀቁ ስምምነት መደረሱንም አብራርተዋል። ምንም እንኳን ዓለም አቀፍ እውቅና ባታገኝም ሶማሊላንድ ራሷን እንደ ሉዓላዊ ሀገር ስትቆጥር፣ የግዛቷ አካል እንደሆነች የምትገልጸው ሶማሊያ የዛሬውን ስምምነት በተመለከተ እስካሁን በይፋ አስተያየት አልሰጠችም። የሶማሊያ የውጭ ጉዳይ ሚኒስትር ዴታ አሊ ኡመር ከዚህ ቀደም ለኢትዮጵያ የባህር በር ጥያቄ በሰጡት ምላሽ የሶማሊያ ሉዓላዊና የግዛት አንድነት መሬት፣ ባህርና አየር ለድርድር የማይቀርቡ ናቸው ብለው ነበር። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የተኛው ምሽት መሰናዷችን ነው። ለዕለቱ የያዝነው አብይ ርዕስ እዚህ ላይ ተጠናቀቀ። የትንታኔ መጽሔት ይቀጥላል። በጃን አሞራ ወረዳ በረሃብ ምክንያት ከ12 ሺህ በላይ ተማሪዎች ትምህርታቸውን አቋረጡ። በትግራይ ክልል የተከሰተው ድርቅ የፖለቲካ ዓላማ ላይ እየዋለ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናግረዋል። በጉዳዩ ላይ መግለጫ የሰጡት ሚኒስትሩ በክልሉ የተከሰተው ድርቅ የሰባ ሰባቱ ድርቅ አይነት አደጋ ተደቅኗል ተብሎ የተሰራጨው መረጃ ፍጹም የተሳሳተ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ በበኩላቸው ለረሃብ አደጋ የተጋለጡ ሚሊዮኖች ለመታደግ የቀረበው ጥሪ ፖለቲካዊ መባል የለበትም ብለዋል። የሰብአዊ አጋሮች የተደረገው ጥሪ በትግራይ ያለውን ሰብአዊ ቀውስ ተከትሎ ሚሊዮኖችን ለማዳን የቀረበ ጥሪ ነው ሲሉ ተናግሯል። ሙልጌታ ጽምሀ በዚህ ዙሪያ ዘገባለሁ። የትግራይ ክልል ጊዜያዊ አስተዳደር አርብ ታህሳስ 19 ቀን 2016 ዓ.ም ያወጣው መግለጫ በትግራይ ክልል ረሃብና ሞት እያንዣበበ ነው የሚል ይዘት ያለው ነው። ከ1977 ዓ.ም በኋላ ታይቶ በማይታወቅ ሁኔታ እጅግ የከፋ ድርቅ መከሰቱን የሚያትተው መግለጫው አሁን የተከሰተው ድርቅና በትግራይ የነበረው ደም አፋሳሽ ጦርነት ተደማምረው ከፍተኛ አደጋ ሊያደርሱ እንደሚችሉ ገልጿል። አስተዳደሩ በመግለጫው የፌዴራል መንግስትና ዓለም አቀፉ ማህበረሰብ በትግራይ እያንዣብበ ያለው ረሃብና ሞት ለመታደግ ህጋዊና ሞራላዊ ግዴታቸውን ሊወጡ ይገባል ሲልም ጠይቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ትሉም ከትናንት በስቲያ ቅዳሜ በሰጡት መግለጫ በአገሪቱ በሰው ሰራሽና በተፈጥሮ ጉዳት የደረሰባቸውን ሰዎች ለማገዝ መንግስት እየሰራ ነው ብለዋል። በአሁኑ ጊዜ ሶስት ነጥብ ስምንት ሚሊዮን ሰዎች በተለያዩ ክልሎች የድርቅ አደጋ እንዳጋጠማቸው ተናግረዋል። በትግራይ ክልል የተከሰተው ድርቅ በ1977 ዓ ተከስቶ ከነበረው ድርቅ ጋር በማነጻጸር የተሰጠው መግለጫ የተሳሳተ ነው ብለዋል። ድርቅን ለፖለቲካ ማዋል አይገባም ሲሉም ወቅሰዋል። ከሰሞኑ በትግራይ ክልል ከሰባ ሰባቱ ረሃብና ድርቅ ጋር የሚስተካከል ድርቅና ረሃብ ቀውስ ሊፈጥር ወደሚችልበት ደረጃ እየተሸጋገረ ነው በሚል የተሰጠው መግለጫ ፈጽሞ ስህተት ነው። አንደኛው እንዲህ አይነት ቀውስ ሲኖር ማወጅ ያለበት በፌዴራል መንግስት በኩል የአደጋ ስጋት አመራር ምክር ቤት ነው። ይህ ዓለም አቀፍ መስፈርቶችን ማዕከል በማድረግ የተገምግሞ የሚደረስበት እንጂ ፖለቲካና ሰብአዊ ጉዳይን በማያያዝ የሚወሰን አይደለም። ሚኒስትሩ አክለውም መንግስት ወደ ክልሉ በቂ እርዳታ እየላከ እንደሆነ ገልጸዋል። የክልሉ አመራሮች ካለፈው ወር ጀምሮ እያካሄዱት ያለውን ስብሰባ ርዝመትም ተችተዋል። ህዝብን ቀጣይነት ወዳለው የልማት ስራ ከማስገባት ይልቅ በግምገማ ስም ለወራት ተሰባስቦ የሚቀመጥ አመራር በመቶ ሺህ የሚቆጠር ባለሙያ በታጣቂ ስም በአንድ ቦታ ለማህበራዊና ኢኮኖሚያዊ ጉዳዮች በተመደበ በጀት እየቀለቡ በምን ሞራል ነው ስለ ትግራይ ህዝብ ስቃይስ መናገር የሚቻለው? በህዝብ ሽፋን የሚደረግ የትኛውም አይነት ፕሮፓጋንዳ ተቀባይነት የለውም። መንግስት የእርዳታ እህል አቅርቦትና ፖለቲካ መቀላቀል እንደሌለባቸው ጽኑ እምነት አለው። ሚኒስትሩ ያነሷቸው ክሶች አስመልክቶ ከትግራይ ክልል አመራሮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። ሆኖም የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም በማህበራዊ የትስስር ገጻቸው በሰጡት መልስ በክልሉ ለመቁጠር የሚያዳግት የሰዎች ህይወት እያለፈ ነው ብለዋል። በክልሉ የተፈጠረው ችግር እርዳታ ሰጪ ተቋማትና ዓለም አቀፍ የመገናኛ ብዙሀን የሰነዱት የድርቅና የረሃብ አደጋ መሆኑን በመጥቀስም ፖለቲካዊ ነው የሚያስብል አይደለም ሲሉ ገልጸዋል። የተደረገው ጥሪም በትግራይ ያለውን ሰብአዊ ቀውስ ተከትሎ ሚሊዮኖችን ለማዳን የቀረበ ጥሪ ነው ብለዋል። አቶ ጌታቸው በትግራይ ክልል የተካሄደው ጦርነትና አሁን ያለው ደርቅ በሰውና እንስሳት ላይ ከባድ ጉዳት እያደረሰ ነው ያሉት አቶ ጌታቸው ይህንን ለመከላከልም የፌዴራሉ መንግስትና ዓለም አቀፍ ረጂ አካላት በመተባበር ሊሰሩ ይገባል ብለዋል። ይህም ጠቅላይ ሚኒስትር አብይ አህመድ የሚደግፉት ሀሳብ ነው ብዬ አምናለሁ በማለት አክለዋል። በክልሉ ያሉትን ዜጎች ለመታደግ ጠቅላይ ሚኒስትር አብይ ለመንግስታቸው ትእዛዝ እንዲሰጡ የጠየቁት አቶ ጌታቸው ሰብአዊ አጋሮችም እንዲያግዙ ተማጽነዋል። የፌዴራሉ መንግስት የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለ ማርያም በኢትዮጵያ የተከሰተው ድርቅ ተከትሎ በረሃብ ምክንያት የሰው ህይወት ስለማለፉ ማረጋገጫ የለም ማለታቸው ይታወሳል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም አድማጭና ተመልካቾቻችን በአብይ ርዕሳችን ዙሪያ አሁን ዘግየት ብሎ የደረሰን መረጃ አለ። እሱን እናድረሳችሁ እና ወደ ሁለተኛው ወደ ሶስተኛው ዘገባችን እንሻገራለን። አሁን ማምሻውን ኤክስ ላይ ከወጣ የሶማሊያ ብሔራዊ ወይም ደግሞ ቀድሞ ትዊተር ተብሎ የሚታወቀው የ መገናኛ ማህበራዊ መገናኛ ድረገጽ ላይ የወጣ መረጃ ነው። ከወጣው የሶማሊያ ብሔራዊ ዜና አገልግሎት ሶና ያገኘ ነው መረጃ የሶማሊያ ካቢኔ ኢትዮጵያና ሶማሊላንድ በፈረሙት ሰነድ ላይ ለመምከርና ውሳኔ ላይ ለመድረስ ነገ እንደሚሰበሰቡ አመልክቷል። ይህንን ዘገባ እንግዲህ እየተከታተልን ወደ እናንተ የምናደርስ ይሆናል። ተከታዩ ዘገባችንን ላስታውቃችሁ። ከማሽ ውስጥ በተከፈተ ጥቃት ሶስት ሰዎች ተገድለዋል። ቤኒሻንጉል ጉምዝ ክልል ሶጌ ከተማ ውስጥ ከትላንት በስቲያ ቅዳሜ ታጣቂዎች ሶስት ሰዎችን ገድለው ንብረት አውድመዋል ሲሉ የአካባቢው ነዋሪዎችና ባለስልጣናት ለአሜሪካ ድምጽ አስታውቀዋል። ጥቃቱን የከፈቱት የኦሮሞ ነጻነት ጦር ታጣቂዎች እንደሆኑና ሌሎች ሶስት ሰዎች ማቁሰላቸውን የወረዳው የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሞትሌ እምዬ ጠቅሰው ተጨማሪ የጸጥታ ኃይል በመግባቱ አካባቢው ተረጋግቷል ብለዋል። የኦሮሞ ነጻነት ጦር ቃል አቀባይ ለአሜሪካ ድምጽ በሰጡት ምላሽ ተገደሉም ቆሰሉም የተባሉት ውጊያ ላይ የነበሩ ወታደሮች ናቸው ብለዋል። ናኩር መልካ ዝርዝ ዘገባለሁ ቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ ሶጊ ከተማ ውስጥ ከትናንት በስቲያ ቅዳሜ ታህሳስ ሃያ 2016 ዓ ም ንጋት ላይ ታጣቂዎች አደረሱት በተባለ ጥቃት ቁጥራቸውን በውል ያላረጋገጡት ያልታወቁ ሰዎች መገደላቸውን አቶ ተስፋ ለማመኑ እንደሚባሉና የከተማይቱ የከተማዪቱ ነዋሪ መሆናቸውን የገለጹ በስልክ ነግረውኛል። ቅዳሜ ንጋት ላይ ምዥጋ ወረዳ ወይም ሶጌ ከተማ የሪቃጫ የጥቂት ድምፅ ሰማን። ያው ውኔርሻ ነኝ ነው እነሱ መሆኑ ያረጋገጠን፣ ጸጉራችሁ ደጃጅም ነው፣ በኦሮምኛ ነው የሚያውሩት። ሁ የሞተ ሰው ቁጥሩ አልተረጋገጠም። ፖሊስ ጣቢያ አቃጥሉት፣ ማኪነት ውስጥ ያለ መቶርሴትን ያለ ሁሉም ተቃጠለ። ቤት ለቤት ዙሮ ደግሞ እየሰብሩ ቴሌቪዥን፣ ሌላ ካብት ምናምን ዘርፎ ሄዱ። የምዥጋ ወረዳ ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሞት ላይ ታጣቂዎች ቅዳሜ ንጋት ላይ እየተኮሱ ወደ ሶጌ ከተማ በመግባት ሰዎች ገድለዋል ሲሉ ገልጸዋል። አርብ ላይ ቅዳሜ ነው ጥቃቱ የተፈጽመው በንጋቱ 12 ሰዓት ተኩል ላይ ነው። እንግዲህ ዙሪያው አጠቃላይ ዙሪያው ወረዳው ከቦ ነው የገቡ። የሸኔ ቡድን ነው ጥቃቱን የፈጸመው። ከየወረዳው ዋና ከተማ የሆነው ሶጌ ነው የሚባለው። ከተማው ድምጽ ካሰሙ በኋላ በየቦታው የትኩስ ድምጽ ተሰማ። ያው የነበረው ጸጥታ ኃይል በቂ ባለመሆኑ የተነሳ ወዲያ ፖሊስ ጣቢያውን መቆጣጠር ችለዋል። እነሱ ባደረግነው ማጣራት መሰረት በሰው ህይወት ላይ ወደ ሶስት ሰው ነው የሰው ህይወት ያለፈው፣ እስካሁን ሶስት ሰዎች ናቸው። ጤና ጣቢያው ላይ ያሉ በጤና ጣቢያ ነው እርዳታ የተደረገላቸው። ያለው ሞትም የደረሰው ከህዝብ ነው፣ ጉዳት ላይ ያሉትም ከህዝብ ነው። ተሽከርካሪዎችን ጨምሮ የመንግስትን ንብረት አውድመዋል ብለዋል። ፖሊስ ጣቢያ ላይ የነበሩት አጠቃላይ የንብረቶችን መውሰድ የቻሉትን ወስደዋል። መውሰድ ያልቻሉትን ሙሉ በሙሉ አቃጥሎ ነው የወጡት። ከተማው ላይ የአዋሽ ባንክ እና የኢትዮጵያ ንግድ ባንክ አለ። ምናልባት ምን ያህል ንብረት እዛ ውስጥ እንዳለ በውል ባናቆም፣ ሁለቱ ባንክ ቤቶች ሰብሮ ከውስጥ የነበሩት አጠቃላይ ንብረቶችን ዘርፎ ይዞ እንደወጡ ነው። መኪና አንደኛ የፖሊስ ፓትሮል ያው ዳይሬክት አድርጎ ይዞ ወጥተዋል። ሌሎች ደግሞ ለተለያዩ ስራዎች የምንጠቀምባቸው የመንግስት ሞተር ሳይክሎችን ታሪክ ታደርጎ የተነሳላቸውን ይዞ እንደወጡ ነው። ለተለያዩ የግለሰብ ሞተር ሳይክሎችንም በዚሁ የዱት አለ ሌላ ደግሞ አቃጥሎ ነው የወጡ ከሞቶርሳይክል ቢያንስ ወደ አስራ ስምንት የሚሆን አቃጥለዋል። መኪና ወደ ስምንት የሚሆን መኪናዎችን አቃጥለዋል። እንግዲህ ተጨማሪ ኃይልም ገብቶልናል። ያው ባደረግነው ጥረት ወዲያውኑ ከከተማው እንዲወጡ አድርገናል። ያለበት ሂደት ኖርማሊ ከተማ ወደ ነበረበት ተመልሰዋል። ሰላማዊ እንቅስቃሴ እየተደረገ ነው። የምግብ ቤቶች፣ ሱቅ ቤቶች ሁሉም አገልግሎት እየሰጡ ነው ያለውና ነገር ግን ማውጫዎቹን ሙሉ በሙሉ እስካሁንም አልተከፈቱ ናቸው አሁን ማውጫ እስካሁን ዝግ ነው ውንጀላው የቀረበበት የኦሮሞ ነጻነት ጦር አለም አቀፍ ቃል አቀባይ መሆናቸውን የሚገልጹት ዩናይትድ ስቴትስ የሚኖሩት ሆዳ ተርቢ ለቪኦኤ ምላሽ ሰጥተዋል እርምጃ መውሰዳችን እውነት ነው ሶስት ሰዎች ተገለዋል የተባለውና እኛ በሰላማዊ ሰዎች ላይ እንዳተኮርን ተደርጎ የተገለጸው ትክክል አይደለም እዚያ የተጎዱት የመንግስት ኃይሎች እንጂ ሰላማዊ ሰዎች አይደሉም ወደመ የተባለውም ወታደሮች የሚኖሩበት የመንግስት ንብረት የስርዓቱ ጦር ንብረት የሆነ ነው። የመንግስት አስተዳደር ጽህፈት ቤቶች ላይ እርምጃ የምንወስደው የመንግስት ኃይሎች እንደ መጠለያ ስለሚጠቀሙባቸው ነው ሲሉ ተናግረዋል። በመንግስትና በኦሮሞ ነጻነት ጦር መካከል ሲደረግ የነበረው የሰላም ንግግር ያለ ስምምነት ከተበተነ በኋላ በመካከላቸው ውጥረቱ እየጨመረ መጥቷል። ለአሜሪካ ድምፅ ናኮር መልካ ካምቦ በኢትዮጵያ ከሶስት ዓመታት በላይ ለሆነ ጊዜ የተቋረጠው የከለላ ጠያቂዎች ምዝገባና ሰነድ የማግኘት ችግር እንዳሳሰበው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ተቋሙ ለአሜሪካ ድምጽ በኢሜይል በላከው መልእክት የኢትዮጵያ ባለስልጣናት የተቋረጠውን ምዝገባ እንዲያስጀምሩም ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ የሀገሪቱ የስደተኞች ከለላ ጠያቂዎች ምዝገባ መቋረጥ በነፃነት የመንቀሳቀስ መብታቸውን እንደገደበና ሌሎች ችግሮችን ም እያስከተለ እንደሆነ በቅርቡ በወጣው የዘርፍ ሪፖርት አመላክቷል። በሪፖርቱ ዙሪያ ለአሜሪካ ድምጽ ማብራሪያ የሰጡት የኮሚሽኑ የስደተኞች የፍልሰተኞችና የሀገር ውስጥ ተፈናቃዮች የመብት ክፍል ዳይሬክተር እንጉዳይ መስቀላይ በኢትዮጵያ የሚኖሩ ስደተኞች ከሰብአዊ ድጋፍ ከማህበራዊ አገልግሎቶችና ከጸጥታ ስጋት ጋር የተያያዙ ችግሮች እንዳሉባቸውም ተናግረዋል። የኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት ድርጅት በበኩሉ ስለ ጉዳዩ ወደፊት ምላሽ እንደሚሰጥ አመላክቷል። ገብረ ሚካኤል ገብረ የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት ያወጣው ሪፖርት በሀገሪቱ ውስጥ የሚገኙት ከ950 ሺህ በላይ ስደተኞች የተለያዩ ችግሮች እንዳሉባቸው ያመለክታል። በኮሚሽኑ የስደተኞች የፍልሰተኞችና የሀገር ውስጥ ተፈናቃዮች መብቶች ክፍል ዳይሬክተር እንጉዳይ መስቀሌ ለአሜሪካ ድምፅ በሰጡት ማብራሪያ በሪፖርቱ ከምዝገባና ሰነድ ከማግኘት ጋር ተያይዞ የሚነሳው ችግር ትልቅ ትኩረት የሚሻ እንደሆነ ተናግረዋል። የዚህ አገልግሎት ከሶስት ዓመታት በላይ መቋረጥ ስደተኞችንና ከለላ ጠያቂዎችን ለችግር እንደዳረጋቸውም አመልክቷል። የምዝገባ እንዲሁም ደግሞ የተለያዩ ሰነዶችን የማግኘት አገልግሎት ሙሉ ለሙሉ በሚባል መልኩ የተቋረጠበት ሁኔታ እንደመኖሩ ስደተኞችን ለከፋ ችግር አጋልጧል። ከዚህ ጋር በተገናኘ ለተለያዩ የሰብአዊ መብት ጥሰቶች መዳረጋቸውን፣ እስራትን ጨምሮ ከቦታ ወደ ቦታ የመንቀሳቀስ መብቶቻቸው መገደቡን፣ እንዲሁም ደግሞ ሌሎች አገልግሎቶችን ማግኘት አለመቻላቸውን ፈልደናል። ስለ ጉዳዩ በአሜሪካ ድምጽ የተጠየቀው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በኢሜይል በሰጠው ምላሽ ስደተኞችና ከለላ ጠያቂዎች የሚመዘገቡበትና አስፈላጊውን ሰነድ የሚያገኙበት ሂደት አለመጀመሩ አሳስቦኛል ብለዋል። በስደተኝነት አለመመዝገብና ሕጋዊ ሰነድ አለመያዝ የስደተኞችንና ከለላ ጠያቂዎችን በነጻነት የመንቀሳቀስ መብት ከመገደቡም ባሻገር ላላስፈላጊ እስርና በግድ ወደ ሀገራቸው ለመባረር እየዳረጋቸው እንደሆነ አስታውቋል። የኢትዮጵያ ባለስልጣናት ምዝገባውን እንዲያስጀምሩ በመወትወት ላይ መሆኑንም ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን ሪፖርት ስደተኞቹና ከለላ ጠያቂዎቹ የሰብአዊ ድጋፍ አቅርቦት እጥረት እንዳለባቸውም ይገልጻል። ይህ ችግር የዓለም ምግብ ፕሮግራምና የአሜሪካው ዓለም አቀፍ ተራድኦ ድርጅት እርዳታ ባቋረጡበት ወቅት ተባብሶ የነበረ ቢሆንም እጥረቶቹ አሁንም እንደሚስተዋሉ የኮሚሽኑ የዘርፉ ዳይሬክተር እንጉዳይ መስቀሌ አመልክተዋል። በቅርቡ በተለይ በመስከረም ወር በፈረንጆቹ ሴፕቴምበር ሀያ ሀያ ሦስት ይሄ የተቋረጠው የምግብ ሂሳብ እንደገና እንዲፈጥን መደረጉ ይታወሳል። ይሁንና እንደገና አገልግሎቱ መጀመሩን በይፋ ከተገለጸ በኋላ በተወሰነ መልኩ ለምሳሌ በቤኒሻንጉል በነሸርቆሌ በንባትኒ በሚገኙ የመጠለያ ጣቢያዎች ስደተኞች ላይ ክትትል አከናውነናል። ምንም እንኳን በሴፕቴምበር ወር ወይም በፈረንጆቹ መስከረም ወር ይህ መግለጫ ቢወጣ የምግብ ድጋፉ በበቂ ሁኔታ በሚያስፈልገው ልክ ሲቀርብ እንዳልነበረ ደግመን ባከናወናቸው ክትትሎች አረጋግጠናል። እንደ ሕክምናና ትምህርት ያሉ አገልግሎቶች እጥረትም በአብዛኞቹ የስደተኛ መጠለያዎች ይስተዋላሉ ብለዋል። በአብዛኞቹ ቦታዎች የስደተኞች መጠለያ ጣቢያዎች የመድኃኒት፣ የሕክምና መሳሪያዎች፣ የላቦራቶሪ፣ እንዲሁም ደግሞ የመታከሚያ አገልግሎቶች እጥረት መኖሩን ኮሚሽኑ ተመልክቷል። የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በስደተኞች ዘንድ የሚታየው የሰብአዊ ድጋፍና የማህበራዊ አገልግሎት ችግር በገንዘብ እጥረት ምክንያት መፈጠሩን አብራርቷል። ከዓለም አቀፍ ለጋሾች የሚገኘው ገንዘብ የፍላጎታቸውን ግማሽ ያህሉን እንኳን እንደማይሸፍን የገለጸው ተቋሙ በኢትዮጵያ ላሉት ስደተኞች መርጃ ያስፈልገኛል ብሎ ካቀረበው 431.6 ሚሊዮን ዶላር ውስጥ ማግኘት የቻለው 36 ከመቶ ብቻ መሆኑን አመልክቷል። ለጋሾች አሁንም የእርዳታ እጃቸውን እንዲዘረጉም ተማጽኗል። የሰብአዊ መብቶች ኮሚሽኑ ሪፖርት በስደተኞች ዘንድ የአደጋ ስጋት ፈጥሯል ያለው ሌላው ችግር ከጸጥታ ጋር የተያያዘ ሲሆን ችግሩ ሁለት መንስኤዎች እንዳሉትም እንጉዳይ መስቀሌ ይጠቅሳሉ። የመጀመሪያው ከተቀባይ ማህበረሰብ ጋር በሚከሰቱ ግጭቶች የሚደርስባቸው ጉዳት ነው። ሌላኛው በተለይ በሀገራችን የተከሰተውን ግጭት ወይም ጦርነት ጨምሮ ስደተኞች በሚኖሩባቸው አንዳንድ ክልሎች የተከሰቱ ግጭቶች፣ በታጣቂ ኃይሎች የሚፈጸሙባቸው ጥቃቶች ለከፋ የሰብአዊ መብት ጥሰቶች እንዲሁም ደግሞ ጉዳቶች ቅ እንዳዳረጋቸው አከናውን ነው ምርመራ ስራዎቻችን አረጋግጠናል። የጸጥታ ችግር በስደተኞች ላይ የተለያዩ ችግሮችን እያስከተለ እንደሚገኝ የገለጸው የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ በተለይም በአማራ ክልል ያለው ግጭት የስደተኞችን የመንቀሳቀስ ነጻነት በመገደቡ ለጥቃት በማጋለጡና የእርዳታ አቅርቦትንና ማህበራዊ አገልግሎትን በማስተጓጎሉ አሳስቦኛል ብለዋል። የሚመለከታቸው አካላትም የስደተኞችን ደህንነት በማስጠበቅ በኩል ኃላፊነታቸውን እንዲወጡ ጠይቋል። የአሜሪካ ድምፅ በስልክ ያነጋገራቸው የስደተኞችና ተመላሾች አገልግሎት የኮሚኒኬሽንና የውጭ ግንኙነት ኃላፊ በአካል ንጉሴ በሰብአዊ መብቶች ኮሚሽኑ ሪፖርት ለተጠቀሱት ጉዳዮች በቅርቡ ምላሽ እንሰጣለን ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ ሜትር በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምስት መሰናዶ ነው በማዳመጥ ላይ የምትገኙት ወይም በመከታተል ላይ የምትገኙት አብራችሁን ስለሆናችሁን አመሰግናለን የምሽቱን የመጀመሪያው ምዕራፍ አጠናቀናል ወደ ሁለተኛው ምዕራፍ እንሻገራለን የምሽቱ የሁለተኛው ምዕራፍ የመጀመሪያ ዘገባችን እንግዲህ ሐኪሞን ይጠይቁ ነው። በማረጥ እድሜ ላይ የደረሱ ሴቶች በሰውነታቸው የተለያዩ አካላዊና የሆርሞን ለውጦች እንዲሁም ደግሞ የስሜት ለውጦች ይካሄዳል። አብዛኛውን ጊዜም በዚህ እድሜ ያሉ ሴቶች ተጨማሪ ቫይታሚኖችና አጋዥ ምግቦችን እንዲመገቡ ቀላል እንቅስቃሴዎችን እንዲያደርጉ ባለሙያዎች ይመክራሉ። ቀጥሎ የምናቀርባቸው የአጥንትና የመገጣጠሚያ ልዩ ሐኪም የሆኑ እንግዳችን በተደጋጋሚ ሕክምና ፍለጋ ከተጎዱ በኋላ የሚመጡ እድሜያቸው በማረጥ ላይ የሚገኙ ሴቶች መኖራቸውን ገልጸው በዚህ ዙሪያ ሴቶች ግንዛቤ እንዲያዳብሩም ይመክራሉ። ሐኪሙ ራሳቸውን ለማስተዋወቅ ቆይታችን ይጀምራል። መልካም ዶክተር ፋሲል ልግስ እባላለሁ የአጥንት ሐኪም የመገጣጠሚያና አርትሮስኮፒ ሰብ ስፔሻሊስት ነኝ። መሰራው በአዲስ አበባ ኢትዮጵያ ቢቪ ሆስፒታል ነው። እሺ በጣም ነው የማመሰግነው በድጋሚ ዶክተር እንግዲህ የዛሬው መነሻችን እርስዎ ሐኪም በተሰኘው ገጽ ላይ የለጠፉትን ማሳሰቢያ ወይም ደግሞ ለሰዎች ግንዛቤ ማስጨበጫ ጽሁፍን መሰረት አድርጎ የተነሳ ነው ውይይታችንና እዛ ላይ እንግዲህ በማረጥ እድሜ ላይ ያሉ ሴቶች ወይም ደግሞ ካረጡ በኋላ ከአጥንት ጋር ተያይዞ ሊያጋጥማቸው ስለሚችሉ ችግሮች መገንዘብ እንዳለባቸው አሳስበዋል። እስቲ እነዚህ ከአጥንት ጋር ተያይዘው የሚመጡ ችግሮች በተለይ በማረጥ እድሜ ላይ ያሉ ሴቶች ላይ የሚከሰቱት ምንድን ናቸው? ከዛ እንጀምር። መልካም። የማረጥ ወይም ኦስቲዮፖሮሲስ እና ሜኖፖዝ ከሚለው ርዕሳችን ፌስቡክ ላይ ፖስት ካደረግ ነው በክሊኒካችን በተከታታዩ በተደጋጋሚ የምናየው ችግር ሲሆን፣ አንዳንድ ሴቶች አጥንት መሳሳት ከጀመረ በኋላ በቀላሉ ለስብራት ይጋለጣሉ እና አልፎ አልፎ ደግሞ ስሜቶቹ ግልጽ ያልሆኑ ስሜቶች ሊኖሩ ይችላሉ ከዴፊኒሽኑ ብንጀምር አንድ ሴት አርጣለች ብለን ዲፋይን የምናደርጋት ለተከታታይ አስራ ሁለት ወይም ተከታታይ ወ ታታይ ስቀር ነው እነዚህ ተከታታይ አስራ ሁለት ወራቶች የወር አበባ ሳታይበት ከምትቀርበት በፊት የመቆራረጥ ባህሪ በሁለት ወር በሶስት ወር እንደዚህ አይነት የመሆን ባህሪዎች አሉት እነዚህ ነገሮቹ ኮመንሊ በተፈጥሯዊ ሂደት ሲሆኑ የእንቁላል ማቅሮጫ አካባቢ ያሉትን ሴሎቹ ኦቫሪያን ሴሎች የሚፈጥሩትን ሆርሞን ኤስትሮጅን የሚባለው ሆርሞን መፍጠር ሳይችሉ ሲቀሩ መስራት ሳይችሉ ሲቀሩ የሚፈጠር ችግር ነው። እነዚህ ስሜቶች ለምሳሌ ሆት ፍላሽነስ ላቸውን ወይም ደግሞ እጆቻቸውን፣ ፊቶቻቸውን ከወትሮ የተለየ የመሞቅ የመቃል ስሜት ሲሆን ማታ ማታ ደግሞ የማላብ ስሜቶች እንቅልፍ የማጣት የእንቅልፍ ኖርማሊ ሮን ዲስተርባንስ ሊኖራቸው ይችላል። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነሱ ባህሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳብ ለም የምናውቀው አጥንት በመጠኑ በይዞታም ሲቀንስብን ለማለት ደግሞ የካልሽም መጠኑ እና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ፐርሰንት ሳስተዋል እንላለን። ኤስትሮጂን የሚባለው ሆርሞን ቀጥታ የሆነ ኢፌክት አለው። ተጨማሪ ነገር ደግሞ ቀጥታዊ ያልሆነ ኢፌክቱ ከሰውነታችን ለምሳሌ ምግብ የወሰነውን ካልሽም መጠን ከአንጀታችን አብዞርብ ተደርጎ ወደ ሰውነታችን እንዲዋሃድ ያደርጋል። ሁለተኛ ነገር ደግሞ ከኩላሊታችን በሽንት መልክ የሚወጣውን የካልሽም መጠን እንዳይወጣ ፕሮቴክት ያደርጋል። ሶስተኛ ነገር ደግሞ ካልሲቶኒ እና ፒቲኤች የሚባሉትን ሆርሞኖችን አጥንት ለመገንባት የሚያ የሚያስችሉ ሆርሞኖችን ሴንሲቲቪቲያቸውን ይጨምረዋል። ማለት በቀላል በትንሽ ሆርሞኖች አጥንት የመስራት ባህሪ ይኖረዋል። ስለዚህ ኤስትሮጂን ማረጥ ሲፈጠር የኤስትሮጂን መጠን በሚወርድበት ነገር፣ እነዚህ ሂደቶችን ይዘነፋሉ ማለት ነው። በጣም ብዙ ጊዜ ታካሚዎች በዚህ ጉዳይ ላይ ጊዜ ካለፈ በኋላ እንደሚመጡ ቅድም ጠቆም አድርገዋል እና በብዛት የሚመጡት ሴቶች ምን አይነት ደረጃ ላይ ሆነው ነው የሚመጡት? እንዲሁም ደግሞ ኢትዮጵያ ውስጥ በዚህ ጉዳይ ላይ ያለውን ግንዛቤ እንዴት ያዩታል? እሱን አያዘንገሩኝ። ከፕራክቲካል ፖይንት ስነሳ ክሊኒኮቻችን ላይ ኦፒዲዎቻችን እና ሕክምና ቦታዎችም ሴቶች የሚመጡት ብዙ ጊዜ አንስፔሲፊክ ወይም ደግሞ የተለያየ ቁርጥማን ባህሪ የመጋጠሚያ ተጨማሪ ደግሞ የወገብ ህመም፣ እነዚህ ነገሮችን በተደጋጋሚ ህመም በሚፈጥርባቸው ጊዜ ወደ ህክምና ማዕከሎቻችን ይመጣሉ። ግን እነዚህን ከመውደቅ ወይም ከአደጋ ጋር የተገናኘ ሳይሆን በተፈጥሮ ይህ የመጣ ችግር ስለሆነ ይህን ነገር ከምን እንደመጣ ለማየት ለማወቅ የሚመጡ ሴቶች ናቸው። ብዙዎቹ ይህን ስሜት በሚገጥማቸው ጊዜ የተለያየ ባህላዊም ሆነ በህክምና መፍትሄ ሞክሮ የስፐስፊክ የሆነ ህክምና ሳያገኙ ሲቀሩ በሆስፒታላችን ያለውን የአጥንት ደረጃ ለማወቅ ቦንዴንሶሜትር የሚባለው ስላለው ሆስፒታላችን ያን ነገር ለመገንዘብ ይመጣሉ ማለት ነው። ከፍተኛ አደጋ ያልደረሰባቸው ሴቶች አጥንታቸው ሲሰበር ይህን ነገር ከአደጋው አንጻርና ከስብራት ደረጃ መጠን የሚፈጠረውን ነገር ለመገንዘብ የሚመጡት ሴቶች ሲሆኑ እድሜያቸው ትንሽ ገፋ ያሉት ሴቶች ደግሞ በስብራት መልክ ሽንት ቤት ማዳ ስብራት ማይፈጥሩ መውደቆችን ከፍተኛ ስብራት ፈጥሮባቸው የሚመጡ ይሆናሉ። አንዲት እንግዲህ ወደ ማረጥ ቅድሜ የደረሰች ሴት ቀደም ብላ እንደዚህ አይነት ችግሮች እንዳያጋጥሟት ማድረግ የምትችላቸው ነገሮች ምንድን ናቸው? አንደኛ ነገር ያው ችግሩን መገንዘብ ነው። በማረጥ ቅድሜ ላይ ያሉ ሴቶች እዚህ አይነት ሕመሞች ሲኖሩ ባድ ሕመም ከመድረሱ በፊት በማድረግ ደረጃ ላይ ሲደርሱ እንደዚህ አይነት ነገሮችን ጠዩነቱ በገንዘብ ሲሆን፣ ሁለተኛ ነገር ደግሞ በየአመቱ የቦን ዴንሲቲ የአጥንት ጥንካሬ መለኪያ የሆነውን ማሽን በየአመቱ ቼክ እያደረጉ የአጥንት ጥንካሬያቸው ማወቅ ሲሆን፣ በዚህ እድሜ ያሉ ሴቶች የተለያዩ አይነት ኤክሰርሳይዞች እንዲሰሩ እንመክራለን። ለምሳሌ በሳምንት በሶስት ከአራት ጊዜ በሳምንት ለሰላሳ ለአርባ ደቂቃ የሆነ ቀላል ኤክሰርሳይዞቹ ወክ ማድረግ ጆጊንግ ፈተና ያለ እንቅስቃሴዎችን ማድረግ። እነዚህ ነገሮች በራሳቸው አጥንት እንዲጠነክሩ ያደርገዋል። ሁለተኛ ጡንቻዎች ሲጠነክሩ በቀላሉ በመውደቅ የሚፈጠሩትን የመሰበር ሁኔታዎችን ይቀንሳሉ። ሌሎች ነገሮች ደግሞ ለምሳሌ መጋገብ በሳምንት ቤት እንዳፈራው የኢትዮጵያ ኑሮ እንደሚታወቅ ቢሆንም ካልሽየም ይዞታ ያላቸውን ምግቦችን ማዘውተር እነዚህም ላይ ወተት እና ወተት ውጤቶች ያላቸውን አንድ ኩባያ በጣም በመውሰድ አንድ ሺህ ሚሊግራም ሲሆን የካልሽየም ማግኘት ይቻላል። የማረጠ ጊዜ እንደደረሰ ካወቁ ቢያንስ እንኳን የካልሽየም ሳፕሊመንቴሽን አንድ ታብሌት አንድ ግራም ፐርደይ መውሰድ የሚችሉበትን ሌላ ቫይታሚን ዲ በቀን እስከ ሀያ ደቂቃ ድረስ የፀሐይ መሞቅ ቢኖር እነዚህ ነገሮችን ሊቀንስ ይችላል። ከምግቦችን ማግኘት ከምንችልበት ከእንቁላል፣ አሳ እና ወተት ተዋጽኦዎችንም ማግኘት እንችላለን። የአጥንት መሳሳት ደረጃው የሕክምና የሚያስፈልገው ሆኖ ከተገኘ ግን የተለያዩ ሕክምና አይነቶች አሉ። ቢስፎስፎኔት የሚባሉ መድኃኒት፣ ኤስትሮጅን ሳፕሊመንቴሽን፣ የኤስትሮጅን ሆርሞን ሕክምና የመሳሰሉትን ነገሮችን በማድረግ የአጥንት ችግር ሊፈጠር የሚችለውን መከላከል እንችላለን ማለት ነው። እሺ፣ ዶክተር፣ በጣም አመሰግናለሁ ስለነበረን ቆይታ። እሺ፣ አመሰግናለሁ። እንግዲህ ባረጥን በተመለከተ በሌላ ጊዜ ደግሞ ሌላ ባለሙያ ይዘንላችሁ የምንመጣ ይሆናል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት መሰናዷችን ነው። በመቀጠል የምናልፈው ወደ አፍሪካ ነክ ጉዳዮች ነው። በተጠናቀቀው የሁለት ሺህ ሀያ ሶስት የጎርጎሮሳውያኑ ዓመት አፍሪካውያን መሪዎች ከተለያዩ ሀገራት ጋር ያላቸውን ግንኙነቶች ሊያጠናክሩ በሚችሉ በርካታ ዓለም አቀፍ ጉባኤዎች ላይ ተሳትፏል። አፍሪካ በዓለም መድረክ ላይ ያላትን ተጽዕኖ ለማሳደግ የምታደርገውን ጥረት በተመለከተ የአሜሪካ ድምጽ ዘጋቢ መሐመድ ዩሱፍ ከናይሮቢ ያደረሰንን ዘገባ አስማማው አየነው እንደሚከተለው ለአፍሪካ ነክ ርዕሰ ጉዳዮች አጠናቅሮታል። ዓለም አቀፋዊ ተጽዕኖ ያላቸው ሌላ አያላን ትኩረት ለማግኘት እየሠራች ያለችው አፍሪካ ተደማጭነት ያላቸው አገራት በኢኮኖሚና ፖለቲካ ረገድ ከሁሉም አምሳ አራት አገሮች ጋር ያላቸውን ግንኙነት ለማሻሻል የሚያስችል ትኩረትም እያገኘች ነው። ላለፉት አስራ ሁለት ወራት የአፍሪካ መሪዎች በብራስልስ የሚገኘውን የአውሮፓ ኅብረት ቢሮ ጨምሮ ህንድ፣ ሩሲያ፣ ዩናይትድ ስቴትስ፣ ሳውዲ አረቢያ፣ ደቡብ አፍሪካና ቱርክ ተመላልሰዋል። በደቡብ አፍሪካ በነበራቸው ጉብኝትም መሪዎቹ ከቻይና ፕሬዚዳንት ጂንፒንግ ጋር ተገናኝተው ቤልት ኤንድ ሮድ ተብሎ የሚታወቀው የቻይና ተነሳሽነት የአየር ንብረት ለውጥን ለመከላከል በሚደረግ የገንዘብ ድጋፍ፣ በንግድ እንዲሁም በዓለም አቀፍ ሰላምና ደህንነት ጉዳዮች ዙሪያ መክረዋል። የዲፕሎማሲና ዓለም አቀፍ ግንኙነት ምሁር የሆኑት ፕሮፌሰር ቻቻንያ ጎቲ እንደሚሉት አፍሪካ በዓለም አቀፍ ጉዳዮች ላይ በጣም አስፈላጊ እና ሀገራት በተለያዩ ጉዳዮች ላይ አብረው ለመስራት የሚፈልጓት አገር ናት። ለአፍሪካ ሀገራት ወዳጆች መሆናቸውን ለማሳመንና በዚህ ምክንያት የአፍሪካ ሀገራት ከእነሱ ጋር በመግባባት እንዲቀጥሉ ብዙ ኢኮኖሚያዊ ጥቅሞችንና የፖለቲካ መልካም ፍቃድን እንዴት ማግኘት እንደሚችሉ የሚያግዟቸውን ስትራቴጂዎችን መንደፍ ይፈልጋሉ። ነገር ግን ሌሎች ምሁራን ደግሞ የአፍሪካ ሀገራት መሪዎች በተሳተፉባቸው አንዳንድ ስብሰባዎች ላይ ይዟቸው የቀረቧቸው ጉዳዮች ጠንካራ ያልሆኑና በዓለም አቀፍ የፖለቲካ ስርዓቶች ውስጥ የኃይል ሚዛን አለመመጣጠን እንዲቀጥል የሚያደርጉ ናቸው ሲሉም ይተቻሉም። እንደ ሩሲያና የዩክሬን ጦርነት እንዲሁም በእስራኤልና ሐማስ ጦርነቶች፣ ሌሎች አፍሪካን የሚፈልጓት ለድጋፍ ብቻ ነው ሲሉም የፖለቲካ ባለሙያዎች ይናገራሉ። ፖል ሜሊ የጥናትና ምርምር ተቋም በሆነው የብሪታንያ ከተማ ሀውስ ውስጥ የአፍሪካ ፕሮግራም አማካሪ ናቸው። እርሳቸው እንደሚሉት አፍሪካ በፖለቲካና ጸጥታ ጉዳዮች ውሳኔ በሚሰጥባቸው እንደ ተባበሩት መንግስታት ድርጅት ባሉ ተቋማት ድምፅ ያስፈልጋታል። እንዴት ነው የቆጠርካቸው የሚል ይወስኗል ነገር ግን አንድ በጣም ቀላል የቁጥር እውነት አለ አፍሪካ በተባበሩት መንግስታት ሀምሳ ድምፆች አሏት ይሄ ደግሞ ትልቅ የመከራከሪያ አቅም ነው ጥቂት ሀገሮች ያሏቸው ሌሎች አህጉራት አሉ አፍሪካን በሚመለከት ጎልተው ከሚታዩት ጉዳዮች አንዱ ብዙ ድምፅና ብዙ የፖለቲካ ጥቅም ያለው ጉዳይ ላይ አነስተኛ የጋራ እንቅስቃሴ ባህል ያለበት አህጉር መሆኗ ነው ፖል ሜሊ አያይዘውም አፍሪካ መደመጥን ትሻለች ይላሉ የፈለገውን ያክል ስብሰባዎች ቢደረጉ ምንም ያህል አቅም ቢፈስ ወሳኙ ውይይት የተካሄደበት መንፈስ ነው። በተገቢው መንገድ ካልተካሄደና ለአፍሪካ መሪዎች በበቂ ሁኔታ አክብሮት ከሌላቸው ወይንም አብረው ለመቀመጥና የሚሉትን ለመስማት ፈቃደኛ ካልሆኑ ውጤታማ ላይሆን ይችላል። ባለሙያዎቹ በቀጣዮቹ ዓመታትም ከአፍሪካ ጋር የሚደረጉ ትብብሮች እንደሚጨምሩ ይጠብቃሉ። ፕሮፌሰር ቻቻ ሀገራቱ እርስ በርስ ያላቸውን ትብብርም ማጠናከር ትኩረት መስጠት ይኖርባቸዋል ይላሉም So they will remember 2023 as a እንደ አውሮፓውያን አቆጣጠር ሁለት ሺህ ሀያ ሦስትም ከሌሎች ዓለም አቀፍና የውጭ ሀገራት ጋር ብዙ ግንኙነቶች የተፈጠሩበት ዓመት አድርገው ያስታውሱታል። እናም ያንን በማስታወስና በመማር በሚቀጥሉት ዓመታት በመካከላቸው ያለውን ትብብር በማጠናከር አንድ ድምፅ እንዲኖራቸው ፈጥነው ትስስር መፍጠሩ ላይ ይሰራሉ። እንደ ፈረንሳይ ያሉ አንዳንድ አገሮች መሪዎችን ብቻ ሳይሆን ወጣቶችን፣ ሴቶችን፣ አክቲቪስቶችንና ነጋዴዎችን በመጋበዝ ጥሩ ግንኙነት እንዲፈጠር ለማድረግ አቀራረባቸውን እያሰፉ ይገኛሉ። ነገር ግን አሁንም ፈረንሳይ ጦሯ እንድታስወጣ ባደረጉት ቡርኪና ፋሶ ማሊና ጊኒን ጨምሮ ቀድሞ ቅኝ ከገዛቻቸው አገራት ጋር የገባቸው ውጥረትም እንዳለ ነው። መከላከያ ጥምረት በፈጠሩት በእነዚህ ሶስት የአፍሪካ ሀገራትም መፈንቅለ መንግስት መካሄዱ የሚታወስ ነው። ኬንያዊቷ ቤትሪስ ቺቤት በኢትዮጵያዊቷ እጅጋየው ታዬ ተይዞ የነበረውን የአምስት ሺህ ኪሎ ሜትር ክብረ ወስን ሰበረች። ዩጋንዳዊው አትሌት ቤንጃሚን ኪፕላጋት ኬንያ ውስጥ በስለት ተገሎ ተገኘ። የዓለም አቀፍ ኦሎምፒክ ኮሚቴ ፕሬዚዳንት ቶማስ ባች ፓሪ የ2024 ኦሎምፒክ ለዓለም የሰላምና የአንድነት ተስፋ ይሆን ዘንድ ምኞታቸውን ገልጸዋል። አውስትራሊያዊው ብስክሌተኛ ሮሃን ዴኒስ ሚስቱን በሞት በዳረገ የመኪና አደጋ ጉዳይ ተከሶ ክስ ተመስርቶበታል። ኬኔዲ አዋተ እኚህና ሌሎች የስፖርት ዘገባዎችን ይዘው ይጠብቃችኋል። በ2023 የመጨረሻ ቀን ትናንት እሁድ በስፔን ባርሴሎና በተካሄደ የ5 ኪሎ ሜትር የጎዳና ላይ ሩጫ ኬንያዊቷ ቢትሪስ ቼቤት በሴቶች የዓለም የ5 ኪሎ ሜትር ክብረ ወሰንን ሰብራለች። የ23 ዓመቷ የዓለም ሻምፒዮን ቼቤት ውድድሩን በ14 ደቂቃ ከ13 ሰከንድ በማጠናቀቅ እንደ አውሮፓውያኑ በመስከረም 2021 በኢትዮጵያዊቷ ሰንበሬ ተፈሪ ተይዞ የነበረውን ክብረ ወሰን በ16 ሰከንድ አሻሽላለች። አትሌቷ ከድሏ በኋላ ወደ ባርሴሎና የመ ጣሁት ክብረ ወሰን የማሻሻል እቅድ ይዤ ነው። እቅዴ ተሳክቶልኛል። ይህ ለእኔ በጣም ትልቅ ነገር ነው ማለቷን የዓለም አትሌቲክስ መረጃ ያመለክታል። በውድድሩ ከቼቤት በስምንት ሰከንድ ዘግይታ የገባችው ኢትዮጵያዊቷ እጅጋየው ታየ ሁለተኛ ስትወጣ፣ ሌላኛዋ ኬንያዊት ሊሊያን ሬንግሩክ ሶስተኛ ወጥታለች። በወንዶች ምድብ የተካሄደውን ውድድር ደቡብ ሱዳናዊው የስዊዘርላንድ አትሌት ዶሚኒክ ሎባሉ ሲያሸንፍ፣ ሁለተኛና ሶስተኛ የወጡት የኬንያና የስፔን አትሌቶች ናቸው うん。 በሶስት የኦሎምፒክ ውድድሮች ኡጋንዳን ወክሎ የተሳተፈው ቤንጃሚን ኪፕላጋት በኬንያ ሞቶ መገኘቱን የተለያዩ መገናኛ ብዙኃን ዘግበዋል። አትሌቱ በኬንያ ኤልዶሬት ከተማ አቅራቢያ ላይ በስለት ተወግቶ መኪና ውስጥ ሞቶ የተገኘ ሲሆን የኬንያ ፖሊስ በአትሌቱ ግድያ ላይ ምርመራ መጀመሩን አስታውቋል። የአካባቢው የፖሊስ አዛዥ ስቴፈን ኦካል በአትሌቱ ላይ ግድያ ተፈጽሟል፣ ነገር ግን በምን ምክንያት የሚለውን ለጊዜው አናውቅም ሲሉ ለአሶሺዬትድ ፕሬስ ተናግረዋል በ3000 ሜትር የመሰናክል ውድድር የተካነው የረዥም ርቀት ሯጩ ኪፕላጋት እንደ አውሮፓውያኑ አቆጣጠር በ2008 2012 እና 2016 ኦሎምፒክ ኡጋንዳን ወክሏል አትሌቱ የተገደለበት የኬንያው ኤልዶሬት ከተማ አካባቢ በርካታ አትሌቶች የሚሰለጥኑበት ስፍራ ነው በቀጣዩ ነሐሴ ወር የሚካሄደው የፓሪስ 2024 ኦሎምፒክ ጠላትነትና ጥላቻ የሚዳከሙበትና ሰዎች በሰላማዊ ፍክክር አንድ የሚሆኑበት ተምሳሌት ሊሆን ይገባል ሲሉ የዓለም አቀፍ ኦሎምፒክ ኮሚቴ አይኦሲ ፕሬዚደንት ቶማስ ባች ተናግረዋል። ባች ባስተላለፉት የአዲስ ዓመት መልእክት፣ በምንኖርበት በዚህ አስቸጋሪ ጊዜ በዓለም ዙሪያ ያሉ ሰዎች በሁሉም የህይወት መስካቸው በሚደርስባቸው ጥላቻና መገፋፋት ተሰላችተዋል ብለዋል። በልባችን ሁላችንም አንድ የሚያደ የሚያደርገንን እናፍቃለን። ልዩነቶች ቢኖሩንም አንድ የሚያደርገንን ተስፋ የሚሰጠንንና ችግሮችን በሰላማዊ መንገድ እንድንፈታ የሚያነሳሳንን ነገር እናፍቃለን ሲሉም አክለዋል። በዩክሬን እየተካሄደ ያለውን ጦርነት የማይደግፉ የሩሲያና የቤላሩስ አትሌቶች ሀገራቸውን ሳይወክሉ በገለልተኝነት በፓሪስ ኦሎምፒክ ላይ እንዲሳተፉ አይኦሲ ከሁለት ሳምንት በፊት ወስኗል። የአይኦሲው ፕሬዚደንት ቶማስ ባች በትናንትናው መልእክታቸው የኦሎምፒክ ውድድሩ አንድነትን የሚፈጥር እንዲሆን ምኞታቸውን ገልጸው የዓለምን ስፖርት በፖለቲካ መስመር ለመከፋፈል የሚደረገው ጥረት ሊቆም ይገባል ሲሉ ጥሪ አቅርበዋል። በተጨማሪም ከፓሪስ 2024 የኦሎምፒክ ጨዋታዎች ባሻገር ዓለምን በስፖርት አማካኝነት የተሻለች ለማድረግ አንድ ሆነን መቆም አለብን ሲሉም መልእክት አስተላልፈዋል። የዓለም ሻምፒዮኑ የብስክሌት ተወዳዳሪ ሮሃን ዴኒስ ቅዳሜ ዕለት በመኪና ግጭት ባለቤቱን ለሞት ዳርጓታል በሚል በፖሊስ ተከሷል። በሁለት ኦሎምፒክ ውድድሮች ላይ የተወዳደረችው ብስክሌተኛ የ32 ዓመቷ ባለቤቱ ሜሊሳ ሆስኪንስ ግጭት ካጋጠማት በኋላ በአዴላይድ ሆስፒታል ሕይወቷ ማለፉን ፖሊስ ገልጿል። የደቡብ አውስትራሊያ ፖሊስ በመግለጫው የ33 ዓመቱ ሮሃን ዴኒስ በአደገኛ ሁኔታ መኪና በማሽከርከር ሞት በማድረስ ያለ አግባብ በመንዳትና ና ሕይወትን አደጋ ላይ በመጣል ክስ ተመስርቶበታል ብሏል። በአደገኛ የማሽከርከር ድርጊቱ የሁለት ልጆቹ እናት ሕይወት እንዲያልፍ በማድረግ የተጠረጠረው የ33 ዓመቱ ብስክሌተኛ እስከ መጋቢት ወር ድረስ በዋስ ተፈቷል። ሕይወቷ ያለፈው ብስክሌተኛ ሆስኪንስ እንደ አውሮፓውያን በ2015 በቡድን የዓለም ሻምፒዮን ስትሆን በለንደን 2012ና በሪዮ 2016 ኦሎምፒክ ላይም ተወዳድራለች። የ2015ና 2018 የአውስትራሊያ ምርጥ ብስክሌተኛ ተብሎ የተመረጠው ዴ ቴኒስ በበኩሉ በጎዳናና ትራክ ላይ በተደጋጋሚ የዓለም ሻምፒዮን ከመሆኑም ባለፈ በለንደን ኦሎምፒክ ላይ በቡድን ብር፣ እንዲሁም በቶኪዮ ኦሎምፒክ ነሐስ ማሸነፉን የአሶሺየትድ ፕሬስ ዘገባ ያመለክታል። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን the American VOA. ምዕራባውያን ሀገራት ለዩክሬን የሚያቀርቡትን ከባድ የጦር መሳሪያዎችና የተሻሻሉ ሚሳይሎችን አጠናክረው መቀጠላቸውን ተከትሎ ዩክሬን እንደ ኤሮፓያን አቆጣጠር በ2023 የሩሲያ ኃይሎች ወረራ ለበቀልበስ ተደጋጋሚ ሙከራዎችን አድርጋለች። ሆኖም የአሜሪካ ድምፁ ሄነሪ ሪጅዌል እንደዘገበው ሁለቱም ወገኖች ይህ ነው የሚባል ድል አልገጠማቸውም። ኬቭና ሞስኮ ለሰላም ስምምነት ለመደራደር መዘጋጀታቸውን የሚያሳይ ትንሽም የሆነ ምልክት አይታይም ይላል ዘጋቢያችን። ፕሬዝዳንት ሄነሪ ሪጅዌል መንግስት የቆየ ዘገባው እንደሚከተለው አሰናቸዋለች። እንደ አውሮፓውያን አቆጣጠር በጥር 2023 ለወራት ከተካሄደ ጭካኔ የተሞላበት ጦርነት በኋላ የሩሲያ ኃይሎች የዩክሬን የጨው ማዕድን ማውጫ ከተማ የሆነችውን ሶሊዳር ከተማ ተቆጣጠሩ። የሩሲያ ሚሳኤሎችም በዩክሬን ከተሞች ላይ መዝነብ ቀጠሉ። ዩክሬናውያንም በጦር ሜዳ ድል ለማግኘት እየታገሉ ባሉበት ወቅት ምዕራባውያን አጋሮች ታንኮችና ረጅም ርቀት የሚሳይል ስርዓቶችን ጨምሮ የተለያዩ ከባድ የጦር መሳሪያዎችን ለኪቭ እንደሚልኩ አስታወቁ። የጦርነቱ አንደኛ ዓመት የካቲት ወር ላይ ከመከበሩ በፊትም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በኪቭ ድንገተኛ ጉብኝት አደረጉ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ምዕራቡ ዓለም ለዩክሬን ስላለው ቁርጠኝነት ተሳስተዋል ሲሉም ተናገሩ። ከኛ በላይ ሊሆን እንደሚችል አስበው ነበረ። አሁን ግን እንደዚያ እያሰበ አይመስለኝም። የዩክሬንን አጸፋዊ ጥቃት ለማስቆም ሩሲያ ግንቦት ወር ላይ የኖቫካኮቭጋን ግድብ እንዳወደመች እና አብዛኛው ደቡብ ምስራቃዊ የዩክሬን ክፍል በጎርፍ እንዲጥለቀለቅ በማድረግ በአካባቢው ላይ ጥፋት እንዳደረሰች መረጃዎች ያመለክታሉ። ሩሲያ በበኩሏ ለግድቡ መፍረስ ዩክሬንን ተጠያቂ አድርጋለች በሰኔ ወር ዩክሬን አንዳንድ ግዛቶችን መልሳ መያዝ ብትችልም የሩሲያን መስመር አልፋ ድል ማስመዝገብ ግን አልቻለችም በአውሮፓ ማሻሻያ ማዕከል ውስጥ ጥናት አጥኚ የሆኑት ኢያን ቦንድ እንደሚሉት ይህን አይነቱን ድል ለማግኘት ምዕራባውያን የሚሰጡት የጦር መሳሪያ በጣም ትንሽና እጅግ የዘገየ ነው ሩሲያውያን ፈንጂዎችን ለመቅበርና ከጥቃት መከላከያቸውን ለመገንባት በጣም ብዙ ጊዜ የነበራቸው፣ ስለዚህ በፊትም ከነበሩበት የበለጠ የጠነከረ አቋም ላይ ነው ያሉት። ዩክሬናውያን መልሶ ማጥቃት እንዲጀምሩ እየጠየቅናቸው ያለ ነው ባላቸው ትንሽ አቅም ነው። በዚሁ ሰኔ ወር የሩሲያ የቅጥር ተዋጊ የሆነው ዋግነር አመፅ አካሄደ። ፑቲን አመፁን በድርድር ቢያስቆሙትም ከሳምንታት በኋላ የዋግነር መሪ የነበሩት ይቭጌኒ ፕሪጎዣን የነበሩበት አውሮፕላን ተከስክሶ ህይወታቸው አለፈ። በህዳር ወር የዩክሬን ጦር ዋና አዛዥ በጦርነቱ አሸናፊና ተሸናፊ የማይኖርበት ደረጃ ላይ ተደርሷል ቢሉም የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ተቃውሟቸዋል። ዘለንስኪ በበኩላቸው በዲፕሎማሲው ድል የቀናቸው ይመስላሉ። ታህሳስ ወር ላይ የአውሮፓ ህብረት ዩክሬንን መቀላቀል በምትችልበት መንገድ ላይ ውይይት ለመጀመር ተስማምቷል። ድርድሩ ቀላል አይሆንም፣ ነገር ግን ዋናው ነገር ለታሪክ ውሳኔ ያሳልፈናል። ዩክሬን ሁሌም የጋራ በሆነው የአውሮፓ መኖሪያ አካል ትሆናለች። ቻታም ሃውስ በተሰኘው ተቋም ተንታኝ የሆኑት ኦልጋ ቶክሪውክ የአውሮፓ ዕጣ ፈንታ ወደፊት የሚለይ ይሆናል ይላሉ። ዩክሬን በጦርነቱ ከተሸነፈች የአውሮፓ ህብረትን በአባልነት ለመቀላቀል የሚደረገው ድርድር ሂደት ዋጋ አልባ ይሆናል። ግን ደግሞ ሽንፈቱ ለዩክሬን ብቻ አይደለም፣ ለአውሮፓ ህብረትና እስከ መጨረሻው ዩክሬንን ለመደገፍ ቃል የገባው አጠቃላዩ ምዕራብ ዓለምም ሽንፈት ይሆናል። በጦር ሜዳ የሚዋጉት የዩክሬን ኃይሎች ከፊታቸው ረጅምና መራራ የክረምት ጊዜ ይጠብቃቸዋል። በአውሮፓ ህብረትና በዩናይትድ ስቴትስ ቃል የተገቡት ወታደራዊ እርዳታዎች መለቀቅ ባልቻሉበት ወቅትና በዩናይትድ ስቴትስ የሚካሄደው የ2024 ምርጫ ባንዣበበበት ወቅት የመጪው ዓመት የዩክሬን ዋና ስጋት የምዕራባውያን መሰላቸት ሆኗል። በሄነሪ ሪጅዌይ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ You have a much. amount of ዋሽንግተን ዲሲ ስቱዲዮ አራት የምናስተላልፍላችሁ የሰኞ ምሽት መሰናዶ እዚህ ላይ ተጠናቋል አዲሱ የጎርጎሮሳያኑ 2024 ዓመት መልካም ዘመን እንዲሆንላችሁ እንመኛለን ኤደን ገረመው መሰናዶውን በመምራት ቆንጅታዬ በዋና አዘጋጅነት ኤልያስ አስማረ ስርጭቱን ከስቱዲዮ በማቀናበር እንዲሁም ደግሞ አዋባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሮን በመከወን አብረናችሁ አምሽተናል እናንተም አብራችሁን ስለነበራችሁ እጅ ሽግግር ጋር ብስተን እናመሰግናለን። በነገው ምሽት እንገናኝ። ሰላም ጤና ስጥልን። ደህና እደሩ።